በአማራ ክልል ምዕራብ ጎጃም ዞን ቆንጂ ቆለላ ወረዳ ከሶስት ዓመት በፊት ለዶክትሬት ዲግሪያቸው ጥናት በሚያደርጉት ተመራማሪዎች ላይ በደቦ ተሰባስበው ግድያ የፈጸሙ 32 ተከሳሾች ከአንድ ዓመት እስከ 20 ዓመት በሚደርስ እስራት እንዲቀጡ የባህር ዳርና አካባቢው ከፍተኛ ፍርድ ቤት ወሰነ። አስቴር ምስጋናው ዝርዝር ይዛለች። ከሶስት ዓመት በፊት ለዶክትሬት ድግሪያቸው ጥናት ለማድረግ ወደ ምዕራብ ጎጃም ዞን ጎንጂ ቆለላ ወረዳ አዲስ ዓለም ከተማ ስለገቡ ሁለት ተመራማሪዎች የተሳሳተ መረጃ እንደደረሳቸው የተነገረ የአካባቢው ማህበረሰብ አባላት በድንጋይና በዱላ ደብድበው ገድለዋቸዋል። የተሰራጨው መረጃ ልጆቻቸውን የማይታወቅ መርፌ ወግተው ሊገድሉ እንደመጡ የሚናገር ነበር። ከጥቅምት 132011 ዓ.ም ጀምሮ በነ መላኩ አበበ የክስ መዝገብ የቀረቡ 32 ተከሳሾች በጋራ ሰው በመግደል፣ አካል በማጉደል፣ የግድያ ሙከራ በማድረግና ንብረት በማውደም ጉዳያቸውን በፍርድ ቤት ሲከታተሉ የቆዩ ተከሳሾች ዛሬ ተፈርዶባቸዋል። የባህር ዳር እና አካባቢው ከፍተኛ ፍርድ ቤት ዛሬ በዋለው ችሎት ቀደም ሲል ብይን የተሰጠበት የክሱ ጭብጥ ተከሳሾቹ ተመራማሪዎቹ ልጆቻችንን የማይታወቅ መርፌ በመውጋት ለአደጋ አጋልጠዋቸዋል በሚል ያልተረጋገጠ ወሬ ተነሳስተው ለሶስተኛ ዲግሪ ማሞያ በወረዳው አዲስ ዓለም ከተማ የምርምር ስራ ላይ በነበረ አንድ ተመራማሪ ላይ እና በሌላ ረዳቱ ላይ የሞት በሌሎች ሶስት የጤና ባለሙያዎች ላይ ደግሞ ከፍተኛ የአካል ጉዳት፣ በሌላ ግለሰብ ላይ ደግሞ የመግደል ሙከራ እንዲሁም መኪና የማቃጠል ተግባር መፈጸማቸው መሆኑን አመ አመልክቷል። ፍርድ ቤቱ ዛሬ ከሰዓት በኋላ በዋላው ችሎት በ ሰላሳ ሁለቱ ተከሳሾች ላይ እንደየወንጀል ተሳትፏቸው ከ1 አመት እስከ 20 አመት የሚደርስ የጽኑ እስራት ቅጣት አስተላልፎባቸዋል። ሌሎች አምስት ተከሳሾች በወንጀሉ ስለመሳተፋቸው የቀረበ ማስረጃ ባለመኖሩ ቀደም ሲል በነጻ መሰናበታቸውን ፍርድ ቤቱ አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።